ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀመረው ግምገማ በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። በያዝነው የአውሮፓውያኑ 2017 ዓመት መጀመሪያ ላይ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ በዚህ ግምገማ መሰረት እንደሚከለስም የቢሮው ቃል አቀባይ ቾይዝ ኦኮሮ ለአሜሪካ ድምጽ ገልጸዋል። እስክንድር ፍሬው ነው ያጠናቀረው። በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር በ2.2 ሚሊዮን መጨመሩ ይፋ የተደረገው ሰሞኑን ነው። በዚህም መሰረት 5.6 ሚሊዮን የነበረው ቁጥር 7.8 ሚሊዮን ደርሷል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ዩኤን ኦቻ እንደጠቆመው ደግሞ ቁጥሩ ከዚህም በላይ ሊጨምር ይችላል። የጽህፈት ቤቱ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ ለአሜሪካ ድምፅ እንዳሉት ግን ትክክለኛውን ቁጥር ለማወቅ ሰሞኑን የሚጀመረውን ግምገማ መጠበቅ ያስፈልጋል። whatever የተረጂዎች ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው። እንደ አውሮፓ አቆጣጠር ከግንቦት 21 እስከ ሰኔ 15 2017 ዓ ም ድረስ በአፋርና በሶማሊያ እንዲሁም በኦሮሚያዎቹ ቦረናና ጉጂ ዞኖች ከሰኔ 1 እስከ 15 ደግሞ በሌሎቹ የሀገሪቱ ክፍሎች የሚካሄደውንና በርካታ ዘርፎችና ተቋማት የሚሳተፉበትን የግማሽ ዓመት ግምገማ ተከትሎ ቃል አቀባዩ እንዳሉት ይህ ግምገማ ከየካቲት አጋማሽ እስከ ግንቦት መዝነብ የነበረበትን የበልግ ዝናብ መነሻ አድርጎ የሚካሄድ ነው። በዝናቡ በበቂ ሁኔታ አለመዝነብ ምክንያት የጨመሩ የምግብና ምግብ ያልሆኑ ፍላጎቶች በዚህ ግምገማ እንደሚቃኙም ገልጸዋል። ይህ ግምገማ የ2017ቱን የሰብአዊ እርዳታ መጠየቂያ ሰነድ ለመከለስ መነሻ እንደሚሆንም አስረድተዋል። በእንግሊዝኛው ምህፃረ ቃል ኤችአርዲ በመባል የሚታወቀው የሰብአዊ እርዳታ መጠየቂያ ሰነድ በድርቁ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይጠቁማል። አሁን 7.8 ሚሊዮን መድረሱ በመንግስትና በአጋሮቹ ይፋ የተደረገው ይህ የመጀመሪያ ቁጥር ነው። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት መረጃ እንደጠቆመው ደግሞ ከአንድ ወር ተኩል በኋላ በሚታወቀው የግምገማ ውጤት ቁጥሩ ከዚህም ሊጨምር ይችላል። መንግስትና አጋሮቹ የአስቸኳይ ጊዜ የግብ እርዳታ የሚፈልጉ ኢትዮጵያውያንን ቁጥር ይፋ የሚያደርጉበትን ሰነድ የሚያወጡት በየአመቱ በፈረንጆቹ አዲስ ዓመት መጀመሪያ ነው። ሰነዱ ሲከለስና የተረጆዎቹ ቁጥር ሲጨምርም የመጀመሪያው አይደለም። ባለፈው ዓመት ለምሳሌ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር አራት ነጥብ አምስት ሚሊዮን መሆኑ ነበር በቅድሚያ የተገለጸው። ቁጥሩ አስር ነጥብ ሁለት ሚሊዮን መድረሱ ይፋ የተደረገው በሂደት ነው። የዘንድሮውም ከአምስት ነጥብ ስድስት ሰባት ነጥብ ስምንት ሚሊዮን ደርሷል። ከዚህም እንደሚጨምር ተሰግቷል። በየፈረንጆቹ ዓመት መጀመሪያ የሰብአዊ ድጋፍ ሰነዱን ይፋ የሚያደርጉት መንግስትና አጋሮቹ ከጅምሩ ትክክለኛውን ቁጥር መናገር አይችሉም ወይ? የዩኤን ኦቻ ቃል አቀባይ ተከታዩን መልሰዋል። መጀመሪያ ትክክለኛውን ቁጥር አላገኘንም ወይም ተሳስተናል ማለት አይደለም። ግምገማችንን የምንመሰርተው በጊዜው ባለው ፍላጎት ነው። ስለዚህ ነገሮች በሚባባሱበት ሁኔታ ውስጥ ስትሆን ነገሮች ሲለዋወጡ በደንብ ያልዘነበ የበልግ ዝናብ ሲያጋጥምና ተጨማሪ ፍላጎት ሲኖር የመጀመሪያውን ቁጥር ተሳስተናል ማለት አይደለም። ምላሻችንን የምንመሰርተው በዚያ ወቅት በተጠቃው ሕዝብ ላይ ነው። ክለሳ ደግሞ እናካሄዳለን። በመደበኛነት የምናካሄደው ግምገማ አለ። ምላሻችን የተጠቁትን ኢላማ ያደረገ መሆኑን ለማረጋገጥ የአመቱ አጋማሽ ግምገማ የሚኖረውም ለዚሁ ነው። እናም በአመቱ መጀመሪያ የሰብአዊ እርዳታ መጠየቂያ ሰነድ ወይም በእንግሊዝኛው ምህጻረ ቃል ኤች አር ዲ የሚባለውን እናውጣለን። በአመቱ አጋማሽ ደግሞ የበልግ ዝና መነሻ አድርገን ስናበቃ እንከልሰዋለን። ለድርቅ የምንሰጠውን ምላሽም እያካሄድን ካለው ግምገማ አንጻር አስተካክለናል። አዲሱ የእርዳታ ፈላጊዎች ቁጥር ይፋ ከመደረጉ በፊትም ቢሆን የሚያስፈልገው የገንዘብ መጠን አለመገኘቱ ሲገለጽ ቆይቷል። የዓለም የምግብ ፕሮግራም እንደሚለው፣ ለምሳሌ ቀደም ሲል የተገለጸውን የ5.6 ሚሊዮን ኢትዮጵያውያን የምግብ ፍላጎት ለማሟላት ከሚያስፈልገው 600 ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። አስፈላጊው የገንዘብ መጠን ይገኝ ዘንድ ለጋሾችን የማሳመንና የማግባባት ስራ የተሰራ መሆኑን የዩኤን ኦቻ ቃል አቀባይ ገልጸዋል። Amerika dan Radio Skanderfly ke Adi Sababah.